የሪፐብሊካን ፓርቲውን ወክለው በምክትል ፕሬዝደንትነት የሚወዳደሩት ጄዲ ቫንስ እርሳቸውና ዶናልድ ትራምፕ ምርጫውን አሸንፈው ዋይት ሀውስን የሚቆጣጠሩ ከሆነ በፌዴራል ደረጃ በመላ ሀገሪቱ ውርጃን እንደማይከለክሉ ትናንት እሁድ አስታውቀዋል። ይህ በእንዲህ እንዳለ የዴሞክራቲክ ፓርቲውን በመወከል የሚወዳደሩት ካሜላ ሄሪስ እና ቲም ሞልዝ የስነ ተዋልዶ መብትን በተመለከተ ያላቸውን መልእክት በስፋት እንዲዳረስ በማድረግ ላይ ናቸው። የምርጫ ዘመቻቸው ደግሞ ከዚህ በፊት ያልተመዘገበ የገንዘብ መጠን ማሰባሰቡ ታውቋል። የቪኦኤ ቬሮኒካ ባልዴራስ ኢግሌሲያስ የላከችው ዘገባ ነው እንደሚከተለው ተጠናቅረዋል። ሚት ዘ ፕሬስ በተሰኘውና በኤንቢሲ ቴሌቪዥን ዘወትር እሁድ በሚተላለፈው ፕሮግራም ላይ የቀረቡትና የሪፐብሊካን ፓርቲውን በመወከል በምክትል ፕሬዝደንትነት የሚወዳደሩት ጄዲ ቫንስ በምርጫው የሚያሸንፉ ከሆነ ውርጃን በመላ ሀገሪቱ ያግዱ እንደው ተጠይቀው ነበር። በእርግጥ ያንን ለማድረግ ቃል መግባት እችላለሁ። የጄዲ ቫንስ አስተያየት የመጣው ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያ ገጻቸው ላይ አስተዳደሬ ለሴቶችና ለሥነ ተዋልዶ መብቶቻቸው መልካም ይሆናል ብለው አስተያየት መስጠታቸውን ተከትሎ ነው። በኮንግረስ የሚገኙ አንዳንድ ሪፐብሊካኖች ግን ውርጃ በመላ ሀገሪቱ እንዲታገድ ጥረት በማድረግ ላይ ናቸው። ትራምፕ ወደ ዋይት ሀውስ የሚመለሱ ከሆነና ውርጃም በመላ ሀገሪቱ የሚያግድ ሕግ ከኮንግረስ ቢመጣላቸው ውድቅ ያደርጉት እንደው በድጋሚ የተጠየቁት ጄዲ ቫንስ ተከታዩን መልስ ሰጥተዋል። ያደርጉታል ብዬ አስባለሁ፣ እንደሚያደርጉት በግልጽ አስታውቀዋል። የካመላ ሄሪስ እና የቲም ዋልዝ የምርጫ ዘመቻ በትረምፕ አስተዳደር የሥነ ተዋልዶ መብቶች ሊደፈጠጡ እንደሚችሉ በማስጠንቀቅ ላይ ናቸው። ቲም ዋልዝ በቅርቡ በተደረገው የፓርቲው ብሔራዊ ጉባኤ ላይ ጉዳዩን በተመለከተ ተናግረው ነበር። በኮንግረስም ሆነ ከኮንግረስ ውጭ በመላ አገሪቱ ውርጃ እንዳይፈጸም ይከለክላሉ። የዲሞክራቲክ ፓርቲው ብሔራዊ ጉባኤ በአጠቃላይ ሲታይ ውጤታማ እንደነበር ተንታኞች በመናገር ላይ ናቸው። በምርጫው ላይ ለውጥ የሚያመጣ እንደሚሆን ዲሞክራቶቹ ተስፋ አድርገዋል። የሄሪስና ዋልዝ የምርጫ ዘመቻ ቡድን እስከ አሁን 540 ሚሊዮን ዶላር መሰብሰቡን ትናንት እሁድ ይፋ አድርጓል። ከሁለቱም ፓርቲ የማይወግኑት ሴናተር በርኒ ሳንደርስ ምክትል ፕሬዚደንት ካማላ ሄሪስ ወደ ፕሬዚደንትነት የሚያደርጉት ጉዞ የተሳካ እንደሚሆን ተስፋ እንዳላቸው ጥንቃቄ የተሞላ አስተያየታቸውን ሰጥተዋል። አስቸጋሪ የምርጫ ዘመቻ የሚሆን ይመስለኛል። እንደማስበው ምክትል ፕሬዚዳንቷ በሚሊዮኖች በሚቆጠሩ የሕዝብ ድምጾች የማሸነፍ በጣም ጥሩ እድል አላቸው። ከፍተኛ ፉክክር የሚታይባቸውን ግዛቶችንም የማሸነፍ ከፍተኛ እድል አላቸው። የሪፐብሊካኑ ሴናተር ታም ካትን በዚህ አይስማሙ። ዶናልድ ትራምፕ ከዚህ ቀደም ፕሬዚዳንት ነበሩ። የአሜሪካ ሕዝብ እንደሠሩ ያውቃል። ባለፉት አራት ዓመታት በካማላ ሄሪስና በጆ ባይደን አስተዳደር ምንስቃይ ሕዝቡ እንደደረሰበት ትራምፕ ይረዳሉ። እናም ለዚያ ነው ዶናልድ ትራምፕን ወደ ዋይት ሀውስ ለመመለስ ሕዝቡ ዝግጁ የሆነው። ሁለቱም ፓርቲዎች በያዝነው ሳምንት በርካታ የዘመቻ ክንውኖች ይኖራቸዋል። ምክትል ፕሬዚደንት ካምላ ሄሪስ እና ቲም ዎልዝ ረቡዕ በጆርጂያ ግዛት የአውቶቡስ ጉዞ የምርጫ ዘመቻ ይኖራቸዋል። ትረምፕ በበኩላቸው በዊስከንስን ከነዋሪዎች ከተውጣጡ ድምፅ ሰጪዎች ጋር ሐሙስ ውይይት ያደርጋሉ። አርብ ደግሞ በፔንስልቬንያ ዘመቻቸውን ይቀጥላሉ።